በምጪው የዩናይትድ ስቴትስ ፕሬዚዳንት የምርጫ እጩ ተፎካካሪዎች የሆኑት ጆ ባይደን እና ዶናልድ ትራምፕ ባለፈው ሳምንት የመጀመሪያውን ክርክራቸውን ካካሄዱ በኋላ በምረጡኝ ዘመቻዎቻቸው ቀጥለዋል። ባይደን አልፎ አልፎ ሲቸገሩ የታዩበት ክርክር ታዲያ አንዳንድ የፓርቲያቸው አባላት በምትካቸው በእጩነት ማንን እንተካ የሚል ሀሳብ ውስጥ እንዲገቡ አድርገቸዋል። የአሜሪካ ድምፁ ስካት ስተርንስ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጂት ታየት አቅርበዋለች። ዶናልድ ትራምፕ እና ጆ ባይደን ባለፈው ሳምንት የመጀመሪያቸው የሆነውን ክርክራቸውን ካካሄዱ በኋላ ወደ የምረጡኝ ዘመቻዎቻቸው ተመልሰዋል። በክርክሩ አልፎ አልፎ ንግግራቸውን መቀጠል ተስኗቸው ቀጥ ሲሉ ይታዩ የነበሩት ባይደን ለሁለተኛ ጊዜ ተመርጠው ለማገልገል ዝግጁ መሆናቸውን ለደጋፊዎቻቸው ለማረጋገጥ ጥረት እያደረጉ ናቸው። እንደ ባይደን ቃሌን ይሰጣችኋለሁ፣ ለስራው ብቁ መሆኔን በሙሉ ልቤ ባልተማመን ኖሮ አልወዳደርም ነበር። እውነቱን ለመናገር የተደቀነው መዘዝ ከባድ ስለሆነ ነው። ባለፉት ቅዳሜና እሁድ የምረጡኝ ዘመቻቸው ያሰባሰበው መዋጮ ታዲያ አንዳንድ የዲሞክራቲክ ፓርቲው አባላት ባይደን በክርክሩ ላይ ካሳዩት ሁኔታቸው በኋላ ሌላ እጩ መፈለግ ይኖርብናል በሚል ያነሱትን ስጋት ለመቋቋም እድል ሰጥቶታል። የቨርጂኒያው ዩኒቨርሲቲ የፖለቲካ ማዕከል ዳይሬክተሩ ለሬሳ ባቶ የሚከተለውን አስተያየት ሰጥተዋል። በዕድሜ የከሳቸው ወጣት የሆነ ጠንከር ያለ ሌላ ዲሞክራት እጩ ቢኖር እንደሚመስለኝ፣ አጋጣሚውን ትራምፕን ድል ለመምታት ይጠቀሙበት ነበር። ዶናልድ ትራምፕ በበኩላቸው ክርክሩ ይህ ምርጫ ጥንካሬን ወይም ደካማነትን የመምረጥ ጉዳይ መሆኑን አሳይቷል ብለዋል። ዛሬ ሁሉም መራጭ ራሱን መጠየቅ ያለበት ጆ ባይደን ከዘጠና ደቂቃ ክርክር አፈጻጸማቸው ያንሰራራሉ ወይ ብሎ ሳይሆን ለተጨማሪ አራት ዓመታት አጭበርባሪው ጆ ባይደን በዋይት ሀውስ ቢቆዩ አሜሪካ ልታንሰራራ ትችላለች ወይ ብሎ ነው። ትራምፕ ክርክሩ እንዳበቃ ለደጋፊዎቻቸው ባሰሙት ንግግር ባይደን ከውድድሩ ይወጣሉ ብለው እንደማያምኑ ተናግረው ነበር። ብዙ ሰዎች ባይደን ከክርክር አፈጻጸማቸው በኋላ አይ ከውድድሩ ይወጣሉ ሲሉ ነበር። እውነቱን ለመናገር እኔ በበኩሌ ያንን አላምንም። ምክንያቱም ስማቸውን የሚጠቅሷቸውን ሌሎቹም ዴሞክራቶች በሙሉ እሳቸው በሕዝብ አስተያየት ግምገማዎች ባላቸው ድጋፍ ይበልጧቸዋል። በጆ ባይደን ቦታ ሌላ እጩ ተፎካካሪ መተካት ይኖርብናል የሚል ሀሳብ ያቀረቡት ዲሞክራቶች በተተኪነት ስማቸውን ካነሷቸው መካከል በዚህ ምርጫ ከጆባይደን ጋር አብረው የሚወዳደሩት ምክትል ፕሬዚደንታቸው ካሜላ ሀሪስ፣ ብርቱ ፉክክር የሚካሄድባት ቁልፍ ክፍለ ግዛት የሆነችው የሚሽጋና ገረገዥዋ ግሬቸን ዊትመር የካሊፎርኒያ አገረ ገዢ ጋቪን ኒውሰም፣ የኬንታኪ አገረ ገዢ አንዲ በሽር እና የኢሊኖዩ አገረ ገዢ ጄቢ ፕሪስከር ይገኙባቸዋል። ከተጠቀሱት መካከል አንዳቸውም ባይደን በሌላ እጩ እንዲተኩ ሀሳብ አላቀረቡም። ዴሞክራቲክ ፓርቲው በነሐሴ ወር ጉባኤውን ከማካሄዱ አስቀድሞ ፕሬዚደንታዊ እጩን ለመቀየር መጀመሪያ ባይደን ከውድድሩ መውጣት ይኖርባቸዋል። ካለዚያ አይሆንም። እንደገና ሌሪ ሳባቶ የሚከተለውን አስተያየት ሰጥተውበታል። ዋይት ሃውስ ሄደው እርሳቸውን ለማሳመን መሞከር ይገባቸዋል። ደግሞም ማሳመኑ ከባድ ነው የሚሆነው ጂል ባይደንንም ለማሳመን መሞከር ይኖርባቸዋል። እሱ ደግሞ የባሰ ከባድ ይሆናል። ከሐሙስ ዕለቱ ክርክር በኋላ ቀዳማዊት እመቤት ጂል ባይደን ለደጋፊዎች ባሰሙት ንግግር ባለቤታቸው ለአሜሪካ የተሻሉት አማራጭ እሳቸው መሆናቸውን እንዳሳዩ ተናግረዋል። ትናንትና ማታ በክርክሩ መድረክ ላይ የያያችሁት ጆ ባይደን እምነት የሚጣልበትና ቀና ስነምግባር ያለው ፕሬዚዳንት መሆኑን ነው። እውነቱን የተናገረው ዶናልድ ትራምፕ ግን ያለማቋረጥ ሲዋሹ ነበር። ሲቢኤስ ኒውስ ክርክሩን ተከትሎ ያካሄደው የህዝብ አስተያየት ግምገማ እንዳመለከተው አብዛኞቹ ዲሞክራቶች ባይደን በእጩነታቸው እንዲቀጥሉ የሚፈልጉ ናቸው። በማርኬት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሯ ጁሊያ አዛሪ ሲናገሩ መራጮች ማንን እንደሚመርጡ ውሳኔ ላይ የሚደርሱት እንዴት እንደሆነ እጅግ በተራቀቀ መንገድ የተሰሩ የፖለቲካ ሳይንስ ምርምሮች አሉ። በህዳር ወር በሚካሄደው ምርጫ ህዝቡ ድምፁን ለማን እንደሚሰጥ የእጩ ተፎካካሪዎች ክርክር ሳይሆን የፓርቲዎቹ ጉባኤዎች በይበልጥ ለመተንበይ የሚያስችሉ እየሆኑ መጥተዋል። የፕሬዝደንት ባይደን የምርጫ ዘመቻ ክርክሩን ተከትሎ ስለመጪው የፓርቲው ጉባኤ ከዲሞክራቲክ ፓርቲው ብሔራዊ ኮሚቴ አባላት ጋር በቴሌፎን ውይይት አካሂዷል። አንዳንዶቹ የውይይቱ ተካፋይ የሆኑ የኮሚቴው አባላት ለአሶሲየትድ ፕሬስ በሰጡት ቃል በባይደን የክርክሩ ክንዋኔ ላይ የቀረቡ ትችቶች ችላ ተብለው በድጋሚ እንደሚመረጡ ከልክ ባለፈ መንገድ በማሰማመር እየተነገረበት እንደነበረ አመልክተዋል።